ማህደረ ዜና። ፖለቲከኞቿም ይወነጃጀሉም ይጋጩባታል። በየጎጡ የሸመቁ ታጣቂዎቿም ይጋደሉም፣ ይገድሉም፣ ይዘርፉም፣ ያስሩም ይገርፉባታል። አሸባሪዎች አንገት ይቀሉባታል። ዲፕሎማቶች፣ ስደተኞች መንገደኞች ይታገቱም ይደፈሩም ይገደሉባታል። ሊቢያ አምስተኛ መቷ። የተባበሩት መንግስታት ድርጅት ዲፕሎማቶች ለቁጥር የሚያታክቱ ፖለቲከኛ ታጣቂዎቿን ለማስታረቅ ለዓመታት ያደረጉት ጥረት ባለፈው ሳምንት የተስፋ ጭላንጭል ፈንጥቆ ነበረ። ከአራት ዓመት ከመንፈቅ በፊት ከጨቋኝ አረመኔዎች ነፃ አወጣናት ብለው የነበሩት አሜሪካኖች ግን ዳግም በጀት ያጋዩ አትገቡ። ሊቢያን ለአፍታ ዘክራት። የቀድሞ የሊቢያ መሪ የኮሎኔል ሞዓመር ቃዛፊ አልጋውራሽ አከል ልጅ ሰይፍ አልኢስላም ለውጭ ጋዜጠኞች እንደ ባለሥልጣን የመጨረሻውን መግለጫ የሰጡት ሚያዚያም 2011 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነበረ። ለ42 ዘመናት የጸናውን የአባታቸውን አገዛዝ ለማስወገድ የሀገራቸው አማጽያን ከምድር የምዕራባውያን ሀገራት ጦር ከአየርና ከባህር በሚገዘግዙበት በዚያን ወቅት ሶስት እቅዳለናሉ የለንደን ስኩል ኦፍ ኢኮኖሚክሱ ወጣት ዶክተር ለለንደኑ ጋዜጠኛ እቅድ ሊቢያ ውስጥ መኖርና ሊቢያ ውስጥ መሞት፣ እቅድ ለሊቢያ ውስጥ መኖርና ሊቢያ ውስጥ መሞት፣ እቅድ ሀመሩሃም ሊቢያ ውስጥ መኖርና ሊቢያ ውስጥ መሞት። ሰይፍ አልኢስላም ዛሬ ከቆሙት በታች የሚባሉ አይነት ናቸው እንጂ በእርግጥ አልሞቱም። ታሰሩ እንጂ ከሀገራቸው አልወጡምም። ሀገራቸው ግን እንደ አባት ወንድሞቻቸው ሞተች፣ ወይም እንደ እህት ወንድሞቻቸው ተሰደደች። እንዳትባል ሀገር ናት አለች እንዳትባል ግን በእርግጥ ፈርሳለች። በማዕከላዊ መንግሥት ፋንታም ሁለት መንግሥታት፣ በሀገር መከላከያ ጦር ምትክ በሺ የሚቆጠሩ የሚሊሻ ቡድናት፣ በፖሊስ ምትክ አሸባሪ ድርጅቶች፣ ከአንድ መሪ ይልቅ ሁለት ጠቅላይ ሚኒስትሮች፣ በመቶ የሚቆጠሩ የጦር አበጋዞች ይፈነጩባታል። የነዳጅ ጉድጓዶቿ፣ የገንዘብ ማዕከላቷ፣ የመስሪያ መኖሪያ ቤት ውብ ህንፃዎቿ፣ ድልድይ ወደቦቿም ፈራርሰዋል። የነዳጅ የመብራት የውሃ ማመላለሻ መስመሮቿም ተበጣጥሰዋል። ከሁሉም አስከፊው ተቀማጥሎ ይኖር ከነበረም ስድስት ሚሊዮን ያህል ሕዝቧ የመብት ተሟጋቾች እንደሚሉት አንድ አራተኛው ቤት ሀገሩን ጥሎም ተሰዷል። ከተቀረው በመቶ ሺህ የሚቆጠር ሞቷል። የቆሰለ በየእስር ቤቱ የታጎረ ለሚሊሻነት የተመለመለውን በትክክል የቆጠረው ወገን የለም። በሊቢያ የተባበሩት መንግሥታት ድርጅት ልዩ መልክተኝነቱን ሥልጣን ባለፈው ኅዳር የተረከቡት ጀርመናዊ ዲፕሎማት ማርቲን ኮብለር እንደሚሉት የውድመት ጥፋቱ አንዱ ምክንያት በዲፕሎማሲው ቋንቋ ዓለም አቀፉ ማኅበረሰብ የሚባለው ሀያል ዓለም ያችን ሀገር ስለረሳት ነው። ዓለም አቀፉ ማኅበረሰብ ያችን ሀገር ከ2011 ጀምሮ ብቻዋን በመተውስ ተሰርቷል። ዓለም አቀፉ ማኅበረሰብ ቀዛፊ ከስልጣን ከተወገዱ በኋላ ሊቢያውያን አብዮቱን ከግብ ያደርሱታል ማለቱ አልተሳካም። ይህ ስህተት ነበር። አሁን ሁላችንም እናውቀዋል። የኮሎኔል ሞአምር ቃዛፊን መንግስት ያስወገደውን ጦር የዛሬ አምስት ዓመት ግድም ያዘመቱት የዓለም ሀያል ሀብታም መንግስታት መሪዎች ግን በያኔ ቃል ምግባራቸው ከሊቢያ ጎን እንደሚቆሙ አረጋግጠው ነበረ። ያኔው የፈረንሳይ ፕሬዚደንት ኒኮላይ ሳርኮዚ ከፓሪስ የብሪታንያው ጠቅላይ ሚኒስትር ዴቪድ ካሜሩን ከለንደን ተጠራርተው ትሪፖሊ ድረስ ተጉዘው የድል ጮቤ ለመርገጥ ማስረገጥ ጋዛፊ እስኪገደሉ እንኳ ለመጠበቅ አልታገሱም ነበረ። የቀድሞው የዩናይትድ ስቴትስ ፕሬዚደንት ጆርጅ ደብሊው ቡሽ እና የብሪታንያ አጋራቸው ቶኒ ብሌር በ2003 ባግዳድ ላይ ያሉ ያደረጉትን ሳርኮዚና ካሜሮንም ትሪፖሊ ላይ ደገሙት። መስከረም 2011 በጣም አስደሳች ቀን፣ እዚህ በመገኘታችን ተደስተናል። ሳርኮዚ ናቸው። ካሜሩን አከሉ፣ ብሪታንያ ያደረገችው አስተዋጽኦ በዚህ እኮራለሁ። ለዚህ ውጤት ያደረሰውን ተግባር የፈጸሙት ግን ሊቢያዎች ራሳቸው ናቸው። ለወደፊቱም ሀገራቸውን መልሰው ሲገነቡ እንዴት እንደምንረዳቸው ለማየት ነው። ሊቢያ ዳግም መገንባት አይደለም፣ ያኔ በነበረው ጥፋቷ መቆምም አልቻለችም። አርቲ በሚል እንግሊዝኛ ምህጻረ ቃል የሚጠራው የሩሲያ ዓለም አቀፍ ቴሌቪዥን ጣቢያ በቅርቡ እንደዘገበው ደግሞ ጠቅላይ ሚኒስትር ዴቪድ ካሜሩን ሊቢያን ዳግም ለመገንባት መሐንዲስ፣ ሐኪም አስተማሪ ሳይሆን ዘንድሮ በአምስተኛ ዓመታቸው እንኳ ተዋጊ ጦር ነው ያዘመቱት። ጦሩ የሊቢያን ሕዝብ ወይም ስደተኞችን ወይም ዲፕሎማቶችን ከታጣቂ አሸባሪ ወሮበሎች ግድያ፣ እገታና ዘረፋ የሚከላከል አይደለም። በየስፍራው በየሀገሩ እንደተለመደው ሰላም የማስከበር ተልዕኮ የሚል ሽፋን እንኳ የለውም ዓላማው ጠባቂ ባለቤት የሌላቸውን የሊቢያን የነዳጅ ጉድጓዶች መቆጣጠር ነው። በዘገባው መሠረት የምዕራብ አውሮጳና የዩናይትድ ስቴትስ መንግስታት በኢጣሊያዊ ጄኔራል የሚታዘዙ እስከ ስድስት ሺህ የሚደርሱ ወታደሮችን ለማዝመት አቅደዋል። እስካሁን ከዘመቱት ወታደሮች አንድ ሺው የብሪታንያ ልዩ ጦር ባልደረቦች ናቸው። በሊቢያ የተባበሩት መንግስታት ድርጅት ልዩ መልእክተኛ ማርቲን ኮብለር ግን ዘገባውን ማረጋገጥ አልፈለጉም። ይ ላ ቦን ትን አውስለን ቦንትን ሊቢን ኒማን አገዳ ሊቢያ ውስጥ እግረኛ ጦር ማስፈር የማንም አጀንዳ አይመስለኝም። ምናልባት ሊቢያ ውስጥ እንዳዲስ መገንባት ላለበት የጸጥታ አስከባሪ ኃይል ስልጠና ለመስጠት የሚደረግ ዝግጅት ሊኖር ይችላል። የጸጥታ ጉዳይ በጣም በአስቸኳይ የሚያስፈልግ ነገር ነው። የምናወራው ስለተመሰቃቀለች፣ ስርዓተ አልበኝነት ስለነገሰባት፣ ሚሊሻዎች ስለተንሰራፉባት ሀገር ነው። ስለዚህ አንድ ወጥ ጸጥታ አስከባሪ ያስፈልጋታል። የተበታተነ ፖሊስ አይደለም፣ አንድ የእዝ ስርዓቱን የጠበቀ ኃይል። ለኮሎኔል ሞአመር ጋዛፊም ሆነ ለጨቋኝ ስርዓታቸው ያኔም ዛሬም የሚቆረቆር ከነበረና ካለ የዚያ ስርዓት ተጠቃሚ ብቻ ነው። ሰውየውም አምባገነን ገዥ እንጂ ነቢይ አልነበሩም። ከመገደላቸው ከጥቂት ወራት በፊት ለመጨረሻ ጊዜ ካነጋገሯቸው ጥቂት የኃያላን መንግስታት ፖለቲከኞች አንዱ የቀድሞው የብሪታንያ ጠቅላይ ሚኒስትር ቶኒ ብሌር ነበሩ። ዝጋርዲያን የተባለው የብሪታንያ ጋዜጣ ባለፈው ወር እንደዘገበው ቃዛፊ የካቲት 25 2011 ለቶኒ ብሌር ስልክ ደውለው ስርዓታቸው ከተወገደ አካባቢውን ጽንፈኞች እንደሚቆጣጠሩት አስጠንቅቀው ነበረ እነሱም ጂሃዲስቶች ማለታቸው ነው። ሜዲትራንያንን ለመቆጣጠር እያደቡ ነው አሉ ቃዛፊ ይላል ዘጋርዲያን። ከዚያም አውሮፓን ለማጥቃት ነው እቅዳቸው ቀጠሉ ሰውየው። ያኔ ስልጣን እንዲለቁ ከማሳሰብ ባለፍ ከብሌር ያገኙት ምክር ተስፋም አልነበረም። ቃዛፊ ስልጣናቸውን አይደለም ሕይወታቸውንም አጡ። የቃዛፊና የስርዓታቸው መጥፋት ፕሬዚደንት ባራክ ኦባማ ያኔ እንዳሉት ለሊቢያ የሰላም የዲሞክራሲና የፍትህ መሰረት የሚጥል ነው። ፎር ፎር ዲኬድስ ዘ ጋዳፊ ሬጅም ሩልድ ዘ ሊቢያን ፒፕል ዊዝ አን አየርን ፊስት የቃዛፊ ስርዓት ለአራት አስርታት በብረት ጡንቻ ሲገዛ ነበር። የህዝቡ መሰረታዊ ሰብአዊ መብቶች ተነፍገዋል። የዋህ ሰላማዊ ሰዎች ታስረዋል፣ ተደብድበዋል፣ ተገድለዋልም። የሊቢያ ሀብት ተዘርፏል፣ ሽብር እንደ ፖለቲካ መሳሪያ አገልግሏል። የቃዛፊ ስርዓት መወገዱን ዛሬ በእርግጠኝነት መናገር እንችላለን። የስርዓቱ የመጨረሻ ይዞታዎች ተማርከዋል፣ አዲሱ መንግስት ሀገሪቱን መቆጣጠሩን እያጠናከረ ነው። ለረጅም ጊዜ ከገዙ የዓለም አምባገነኖች አንዱ ከእንግዲህ የሉም። የጨቋኙ የጨለማ አገዛዝ ተወግዷል። የሊቢያ ህዝብ ሁሉን አቀፍ፣ ሁሉን ያቻቻለችና ዴሞክራቲክ ከቃዛፊ አምባገነናዊነት ፍጹም ተቃራኒ የሆነች ሊቢያን የመገንባት ኃላፊነት አለበት። ዩናይትድ ስቴትስ ከሌሎች ጋር በመሆን ለሊቢያ ህዝብ የምትሰጠውን ድጋፍ ትቀጥላለች። ኦባማ እንዳሉት የቃዛፊ አገዛዝ ጨቋኝ አምባገነን እንደነበረ ማንም ያጠያየቀ የለም። ይሁንና ከየካቲት 2011 እስካሁን በተቆጠረው አምስት ዓመት ሊቢያ ውስጥ የተገደለና ከሊቢያ የተሰደደው ህዝብ ቁጥር አርባ ዓመት በዘለቀው የቃዛፊ አገዛዝ ከተገደለና ከተሰደደው ህዝብ በብዙ ቁጥር ይበልጣል። እስከ 2011 ህዝቧን አቀማጥላ በማኖር አፍሪቃን ትመራ የነበረችው ሰሜን አፍሪካዊቱ አረብ ሀገር ዛሬ ምግብ፣ መድኃኒት፣ ውሃና መብራት የሚናፈቅባት ሀገር ሆናለች። ከሁሉም በላይ ሰላም የለም። ሽብር፣ ትርምስ የመዓልት ወሌት ምሷ ሆኗል። የሊቢያን ህዝብ እንደሚረዱ ያኔ ቃል የገቡት ፕሬዚደንት ባራክ ኦባማ ዛሬ የሊቢያን ነዳይ ዘይት ጉድጓድ ጠባቂ ወታደሮች አሊያም የሸማቂዎችን ምሽግ ደብዳቢ ጀቶች እያዘመቱ ነው። የዩናይትድ ስቴትስ የጦር ጀቶች ባለፈው አርብ ሳብራታ በተባለችው ከተማ አጠገብ በጣሉት ቦምብ ብቻ ሐምሳ ሰዎች ገለዋል። የዩናይትድ ስቴትስ ባለሥልጣናት እንደሚሉት ጀቶቹ የደበደቡት ራሱን የኢራቅና የሶሪያ እስላማዊ መንግሥት የተባለው አሸባሪ ቡድን ማሰልጠኛ ማዕከልን ነው። ከተገደሉት ሰዎች ቢያንስ ሁለቱ ግን ታግተው የነበሩ የሰርቢያ ዲፕሎማቶች ናቸው። ዓለም በሕግና ስርዓት የምትመራ ቢሆን ኖሮ በአንድ ሀገር ላይ ሌላ ሀገር ጦር የሚያዘምተው የዚያች አገር መንግሥት ፍቃድና ይሁንታ ሲያገኝ ብቻ ነው። የአፍሪካ ህብረት በቅርቡ ወደ ብሩንዲ ጦር ለማዝመት የነበረውን እቅድ የሰረዘው የብሩንዲ መንግስት ፍቃደኛ ባለመሆኑ ነው። ሊቢያ ግን የሚፈቅድም የሚከለክልም መንግስት የላትም። የተባበሩት መንግስታት ድርጅትም ሊቢያ እንድትደበደብ አልወሰነም። ዓለም አቀፉ ድርጅትም ሆነም አባል መንግስታቱም የድርጅቱን ህግ ሊያስከብሩ ቀርቶም ህጉ ስለመጣሱም ያሉት ነገር የለም። የዓለም አቀፉ ድርጅት የአሁን ትኩረት ልዩ መልክተኛ ማርቲን ኮብለር እንደሚሉት ግን ድርጅታቸው ያችን ሀገር ከትርምስ ለማውጣት እየጣረ መሆኑ ነው። አሁን የሊቢያ መንግሥትን ለመጠገን ቶብሩክና ትሪፖሊ ከሚገኙት መንግሥታት ብሔራዊ የአንድነት መንግሥት መመስረት ነው። አዎ ዓለም ሀገሪቱን ዘንግቷታል። ደግሞ በተቃራኒው አሁንም ብዙ አልዘገይም። ሊቢያን ከትርምስና ከስርዓት አልበኝነት ለማውጣትና ዳግም ማዕከላዊ አመራር እንዲኖራት ለማድረግ በተቻለ አቅም ሁሉም እየጣርነ የትሪፖሊና የቶብሩክ መንግስታት ብሔራዊ መንግስት ለመመስረት መስማማታቸው ባለፈው ሳምንት አጋማሽ ተሰምቶ ነበረ። ወዲያው ግን ስምምነቱን የየመንግስታቱ ምክር ቤቶች አናጸድቅም ማለታቸው ተዘግቧል። የተባበሩት መንግስታት ድርጅት የብሔራዊ አንድነቱ መንግስት መሪዎችንና ሚኒስትሮችን አስቀድመው መርጦ ተቀናቃኝ ፖለቲከኞች እንዲቀበሉት ስም ዝርዝራቸውን ልኳል መባሉም ወትሮም ያረገበውን ጠብ ለማቀጣጠል ከጉድጓዷ እንደሚዛቀው ቤንዚን የሆነው እንዴት ትቀጥላለች? ሌላ ጥያቄ። ነጋሽ መሐመድ ነኝ። ቸር ያሰማን።